ምርጫ ቦርድ በደቡብ ክልል የተካሄደውን ምርጫ ሰርዞ ሌላ ምርጫ እንዲያካሂድ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ጠይቋል። ኢሶዴፓ ዛሬ በሰጠው መግለጫው ፓርቲው በዋናነት በተወዳደረበት በደቡብ ክልል በምርጫው ሂደት ውስጥ መሰናክሎች እንዳጋጠሙት ገልጿል። ቦርዱ በምርጫ ቦርዱ የተመደቡ ምርጫ አስፈጻሚዎች እንዲሁም የጸጥታ አካላትም ጭምር ከገዢው ፓርቲ ጋር ወግ ነው ሲሰሩ ነበር ብለዋል የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ። የደቡብ ብልጽግና ፓርቲ በኢሶዴፓ የቀረበውን ክስ እንደማይቀበል ገልጿል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ትናንት በሰጡት መግለጫ ከበርካታ ፓርቲዎች ብዙ ጥያቄዎች ብዙ አቤቱታዎች እንደደረሷቸው ገልጸው ቦርዱ ተገቢውን ምላሽ እንደሚሰጥ አስታውቀዋል። ኬኔዲ አባተ በኢሶዴፓ መግለጫ ላይ ተገኝቶ ተከታዩን ዘግቧል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ስድስተኛውን ጠቅላላ ምርጫ በተመለከተ በዛሬው ዕለት መግለጫ ሰጥቷል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ምርጫው በጥቅሉ ሲታይ ገንቢ ነበር ያሉ ሲሆን በኢትዮጵያ ነጻ ፍትሐዊና ተአማኒ ምርጫ በሰላማዊ መንገድ ማካሄድ እንደሚቻል ምልክት የታየበት እንደሆነም አንስተዋል። ይሁን እንጂ ምርጫው በርካታ ተግዳሮቶችም የተስተዋሉበት መሆኑን ነው ሊቀመንበሩ የተናገሩት። ኢሶዴፓ በይበልጥ በተወዳደረበት በደ ደቡብ ክልል ላይ በማተኮር ገለጻ ያደረጉት ፕሮፌሰር በየነ ፓርቲው ከድምፅ መስጫ ቀን በፊት ጀምሮ በምርጫው ሂደት በተለይ ከበታች አመራሮች በርካታ ፈተናዎችን መጋፈጡንና በድምፅ መስጫው ዕለት ደግሞ ችግሮች ይበልጥ ጎልተው መስተዋላቸውን ተናግረዋል። ሊቀመንበሩ በድምፅ መስጫው ዕለት የነበሩ ብለው ካነሷቸው ችግሮች መካከል በመንግስት መዋቅር ውስጥ የሚገኙ ግለሰቦች ጣልቃ ገብነት ይገኝበታል። በምርጫ ወቅት ካጋጠሙን አንኳር ተግዳሮቶች ውስጥ የምርጫ ድምፅ መስጫ ጣቢያዎችን በመመደብ ረገድ ከምርጫ ቦርድ እውቅና ውጪ በአካባቢው አስተዳደር የተወሰዱ እርምጃዎች በስፋት መኖራቸውና በእነዚህም ጣቢያዎች ተወካይ ማስቀመጥ ያለመቻላችን፣ ለምሳሌ ተርጫ ከተማ፣ ዳውሮ ዞን ምርጫ ቦርድ የማያውቃቸውን ድምፅ መስጫ ጣቢያዎች ከፍተው አስተዳደሩ እንቀሳቀስ የነበረው የድምፅ መስጠት ሂደት ከመጀመሩ በፊት ተሞልተው የነበሩ ሳጥኖች እንደነበሩም የተናገሩት ፕሮፌሰር በየነ የድምፅ መስጫ ወረቀቶችን የያዙ ሳጥኖች በተለያዩ ስፍራዎች መሰበራቸውንም አንስተዋል። የድምፅ መስጫ ወረቀቶችን የያዙ ሳጥኖች መሰበር በውስጡ የነበረው የድምፅ መስጫ ወረቀት በሕገወጥ ባለስልጣናት እጅ ስለመግባቱ በሀዲያ ዞን በሲቀይ 02 የምርጫ ክልል አምስት ሳጥኖች ተሰብረው መገኘታቸው እንዲሁም አንድ ሳጥን በሶሮ 01 የምርጫ ክልል እና ሦስት ሳጥኖች በቆሼ ከተማ ተሰብረው መገኘታቸው በፖሊስ ጭምር የተረጋገጠ ሆኗል። በሲቄ 02 ምርጫ ክልል የመራጭ ድምፅ ሲቆጠር በአምስቱም ሳጥኖች በተሰበሩባቸው የምርጫ ጣቢያዎች የብልጽግና ፓርቲ ተወዳዳሪ በሌሎች ምርጫ ጣቢያዎች ከታየው የገዘፈ ድምፅ አግኝቷል መባል በምርጫ ቦርድ የተመደቡ ምርጫ አስፈጻሚዎች እንዲሁም የጸጥታ አካላትም ጭምር ከገዢው ፓርቲ ጋር ወግነው ሲሰሩ እንደነበሩም የተናገሩት የኢሶዴፓ ሊቀመንበር ፕሮፌሰር በየነ ምርጫ ቦርድ በደቡብ ክልል የተካሄደውን ምርጫ አሰርዞ በድጋሚ ምርጫ እንዲያካሂድ አሳስበዋል። በየምርጫ ጣቢያው ተመዘገበ የሚባለው ውጤት በብሔራዊ ምርጫ ቦርድ እንዳለ ጸደቀ ማለት ለሀገራችን ዴሞክራሲያዊ ሽግግር ደግሞ የማይድን ካንሰር ይሆናል ሀገራችንም በፖለቲካ አለመግባባትና ያለመተማመን ስትናወጥ ትኖራለች የሚል ስጋት አለን። ስለሆነም ብሔራዊ ምርጫ ቦርድ በደቡብ ክልል የተካሄደውን ምርጫ በጥልቀት ገምግሞ ሙሉ ለሙሉ ወይም ግምገማው በሚያመለክተው ውጤት መሰረት የምርጫ ህግና ስነ ስርዓት በተከበረ መልኩ ገለልተኛ ምርጫ አስፈፃሚዎችን በመጠቀም ዳግመኛ ምርጫ እንዲያካሄድ አድርገን እናሳስባለን። በቢሮ ኃላፊ ደረጃ የደቡብ ብልጽግና ፓርቲ የፖለቲካ ፓርቲዎችና የሲቪክ ማህበራት ኃላፊ የሆኑት ወይዘሮ ፀሐይ ወራሳ በኢሶዴፓ የቀረበው አቤቱታ ተቀባይነት እንደሌለው ተናግረዋል። አንደኛ የጋራ ምክር ቤቱ ሳሳቢ ስለሆንኩ ነው። በደንብ ተነጋግረን በሰላማዊ መንገድ ቅስቀሳ መጨረሳ ሁሉም ፓርቲ ተስማምቶ በጋራ እንደገና ደግሞ የድምፅ መስታቀን መሆን ባለበት ጥንቃቄ ከዛም በኋላ በውጤት ማገላለጽ ላይ የመጣውን ውጤት ነበረ መቀበል እያንዳንዱም ሰዓት በተከተለ መልኩ የምርጫ ህጉን በጠበቀ መልኩ እንዲሉ ተግባብተን ተስማምተን ነው። የተለያየ ነው እና እኛውም በዛ ደረጃ ያየ ነው የገመገምነው ነገር የለም። የምርጫውን ሂደት ከምርጫ ቀን በኋላ ያለውን ነገር በጋራ አልተነጋገርንም። ለእኛም ለጋራ ሰልፍ የቀረበ ክል የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ የተለያዩ አይነት ቅሬታዎችን ከበርካታ የፖለቲካ ፓርቲዎች መቀበሉንና ለእነዚህም እንደየአይነታቸው አይነታቸው ምላሽ እንደሚሰጥ ትናንት ሰኔ አስራ ሰባት በሰጡት መግለጫ ተናግረዋል። የቀረቡት የቀረቡትን እንዳላጠቃለን በአይነታቸው በይዘታቸው ከውጤቱ ጋር የሚኖራቸውን ግንኙነት ለማየት ሞክረናል። በጣም ብዙ ፓርቲዎች ብዙ አቤቱታዎች አቅርበዋል። አንዳንዶቹ ግን በእኛ ደረጃ ሊቀርቡ የሚችሉ እንዳልሆኑ ገና ካሁኑ መመልከት ችለናል። አንዳንዶቹ ደግሞ ጉዳዮቹ መደረግ የሌለባቸውም ቢሆኑ የምርጫውን ሂደትና ውጤት በብዙ የሚለውጡት ወይም ኳሊቲውን ይቀንሱታል የሚባሉ ባለመሆናቸው ምላሽ አንሰጥ ባቸውም ማለት አይደለም ግን ዋና ፕራዮሪቲ አይሆኑም። ሌሎቹ በጣም ቦርዶ በጥልቀት መመርመር ያለባቸው አቤቱታዎች አሉ የምናያቸው ይሆናሉ። በፕሮፌሰር በየነ ጴጥሮስ ሊቀመንበርነት የሚመራው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ 87ቱ የፌዴራል ምክር ቤት እጩዎችን ጨምሮ በአጠቃላይ 290 እጩዎችን አስመዝግቦ በዋናነት በደቡብ ክልል የተወዳደረ ሲሆን በኦሮሚያና ና በአዲስ አበባም ውስን እጩዎችን በውድድሩ አሳትፏል። ለአሜሪካ ድምጽ ኬኔዲ አባተ Addis Ababa.